I'm አፍሪካ ውስጥ በህጻናት ላይ የሚፈጸም ብዝበዛ ባለፉት ጥቂት ዓመታት በአስር ከመቶ የቀነሰ ቢሆንም የግዳጅ ስራንና የህጻናት ጉልበት ብዝበዛን ለመቀነስና ለማጥፋት ከፍተኛ ድካም ይጠይቃል ሲሉ የኢትዮጵያ የሰራተኛና ማህበራዊ ጉዳዮች ሚኒስትር አስታወቁ። በኢትዮጵያም ችግሩ ሙሉ በሙሉ አልተቀረፈም ብለዋል። መለስካቸው አምሃ ዝርዝሩ ልኳል። ከሰሃራ በስተረቡ በሚገኙ የአፍሪካ ሀገሮች የህጻናትን ጉልበት ብዝበዛ እና የግዳጅ ስራን በተመለከተ ተ ለሁለት ቀናት የሚቆይ የምክክር መድረክ ዛሬ ረፋዱ ላይ በአዲስ አበባ ኢሊሌ ሆቴል ተከፍተዋል። በዚህ የምክክር መድረክ የመክፈቻ ንግግር ያደረጉት የኢትዮጵያ መንግስት የሠራተኛና ማህበራዊ ጉዳዮች ሚኒስትር አቶ አብዱልፈታህ አብዱላይ የዓለም የሥራ ድርጅትን ወይንም አይኤልኦን መረጃዎች በመጥቀስ በአፍሪካ ውስጥ ሦስት ነጥብ ሰባት ሚሊዮን የሚሆኑ ሴቶች፣ ወንዶችና ህፃናት የግዳጅ ስራና የጉልበት ብዝበዛ ሰለባዎች ናቸው ብለዋል። ይህ ብቻ አይደለም። ከአምስት እስከ 17 ዓመት እድሜ ያላቸው ሃምሳ ስምንት ሚሊዮን የሚሆኑ ሕፃናት ደግሞ የጉልበት ብዝበዛ ይፈጸምባቸዋል። አክለውም ባለፉት አራት ዓመታት በአፍሪካ የህጻናት ጉልበት ብዝበዛ በ10 በመቶ ወርዷል። ይሁንና ጉልበታቸውን የሚበዘበዙ ህጻናትን ቁጥር ለመቀነስም ሆነ ከዚያ ባሻገር ደግሞ ይህን ብዝበዛና የግዳጅ ስራ ጨርሶ ለማጥፋት የበለጠ ድካም ወይንም ስራ ያስፈልጋል ሲሉ አስገንዝበዋል። ኢትዮጵያን በተመለከተም የችግሩ ምንጭ ድህነትና የግንዛቤ ጉለት መሆኑን የጠቀሱት ሚኒስትር አብዱልፈታህ መንግስታቸው የልማት ፕሮግራሞችን በመዘርጋትና የአህዝቦት ስራዎች በማከናወን ችግሩን ለማቃለል እየሞከረ ነው ብለዋል። እነዚህ የተነደፉ የልማት ፕሮግራሞችን በማሳካት በሌላ በኩል ደግሞ የህብረተሰቡን ግንዛቤ ከማሳደቅ አኳያ ሰፋፊ የሆኑ የአህዝቦትና የግንዛቤ ስራዎች እየተሰሩ ይገኛሉ ማለት ነው ስለዚህ ሙሉ ለሙሉ ተቀርፏል አንልም። እንደ መንግስት ግን በዚህ በተነደፉ ፕሮግራሞች መሰረት የተገኙ ውጤቶች አበረታችና አዎንታዊ ናቸው ብለን እናምናለን። በዚህ የምክክር መድረክ ሌላው የመክፈቻ ንግግር ያደረጉት በዓለም የሥራ ድርጅት ረዳት ዲሬክተር እና የአፍሪካ አካባቢያዊ ዳይሬክተር ሚስተር አኒያ ቹማ በበኩላቸው ከአምስት አፍሪካውያን ሕፃናት አንዱ አሰቃቂ በሆነ የጉልበት ብዝበዛ ይሰቃያል። ይህንን ችግር በቤተሰብ፣ በማኅበረሰብ፣ በከተማ በሀገር አቀፍና በዓለም አቀፍ ደረጃ ለመፍታት ግልጽ የሆነ ፍኖተ ካርታ ያስፈልገናል ብለዋል። ችግሩ በዓለም አቀፍ ደረጃ ሁለት መልክ እንዳለውም ይናገራሉ። ችግሩ ሁለት መልክ አለው። በአንድ በኩል ቀንሷል፣ በሌላ በኩል ደግሞ ተባብሷል ማለት ይቻላል። ይህ ማለት የሕፃናት ጉልበት ብዝበዛን የግዳጅ ሥራንና በሰው መነገድን ለማስቀረት ዓለም አቀፍ ጥረት የተደረገ በመሆኑ ወንጀሎቹን ለመፈጸም ከባድ አድርጎታል። የሚያሳዝነው ገጽታ ግን የወንጀል ድርጊቱ አሁንም አልቆመም፣ እንደቀጠለ ነው። ስለዚህ ጥረታችንን አሁንም መቀጠል አለብን። በተለይም የምጣኔ ሀብት ችግሩ በተሳካባቸው አገሮች ውስጥ ሰዎች ሀገራቸውን ጥለው በመውጣትና የተሻለ ኑሮ ፍለጋ መመላለሳቸው አይቀርም። ሲወጡም ብዙ እቃ ይዞ ስለሆነ ጥቃት ይደርስባቸዋል ይበዘበዛሉ እና በብዙዎች ዘንድ የችግሩ ሁኔታ ግንዛቤ ያገኘ ቢሆንም ወንጀሉን የሚፈጽሙት ደግሞ በዚያው መጠን ዘዴያቸውን አስፍተውታል። እኛም ጥረታችንን በጋራ ማስተባበር ይኖርብናል። የሕፃናት ጉልበት ብዝበዛና የግዳይ ሥራ እንዲሁም በሰዎች መነገር ችግር በመላው ዓለም ያለ ችግር እንደሆነ የዓለም ሥራ ድርጅት መረጃዎች ይናገራሉ። ሕገወጥ ከሆነው የግዳይ ስራም ወንጀሉን የሚፈጽሙት ሰዎች በዓመት 150 ቢሊዮን ዶላር ትርፍ ያጋብሳሉ። ዛሬ የተከፈተውና ነገ የሚጠናቀቀው ይሄ የምክክር መድረክ ከሳህራ በስተደቡብ ያሉ የአፍሪካ ሀገሮችን በመጪው ዳሮር አርጀንቲና ለሚካሄደው የሕፃናት ጉልበት ብዝበዛና የግዳይ ስራ ዓለም አቀፍ ጉባኤ የሚያዘጋጅ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።